የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች። ለዛሬ በሳምንት ውስጥ ከተላለፉና ከመራረጥናቸው ዝግጅቶቻችን የተወሰኑትን ወደ እናንተ ይዘን መጥተናል። በአጋጣሚ ሆኖ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት። እና ከአባቴ ጋር ነበርኩ፣ አስታውሳለሁ ምን ሆርቲካልቸር ብዬ ሁሉ የጠየቁት እሱ ነው። ቃሉን ራሱ ሰምቼ አላቅም ነበር። ወጣት ዘመናዊ የግብርና ባለሙያን ያሰማናችሁ፣ አብራችሁን ከቆያችሁ ሀሳቧን ትሰማላችሁ። ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለሁ ጥሩ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷን መለወጥ እንደምትችል ነው እኔ የሚሰማኝ። ከተለያየ ኢትዮጵያ ክፍል መቀለ ዩኒቨርሲቲ ተመድበው ትምህርታቸውን ያጠናቀቁ ተመራቂ ተማሪዎች በዩኒቨርሲቲው ስለነበራቸው ቆይታና ቀጣይ እቅዳቸው ሀሳባቸውን አጋርተውናል። የኢትዮጵያ የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በ14ተኛው የምስራቅና የመካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው። ያሌሊት ሰዓት ላፊ ተነስቶ 17 ዓመት ሙሉ ሰው ላይ የሞተበት ውድድር ነበር። መቆጣጠራ ጌቱ ከበደን የሰማችሁት ይህን ድል ካጎናጸፉት የቡድኑ አባላት መካከል አንዱ ነው። አብራችሁን ከቆያችሁ ሌሎች ዝግጅቶቻችንን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። ከአሜሪካ ድምጽ የሚተላለፍላችሁ የሕግ ካቢና ቪዮ ዝግጅታችን ይቀጥላል። ቀደም ሲል ወደ መረጥናቸው ዘገባዎች እናልፋለን። ኢትዮጵያ በመንግስትና በሕዝብ ንብረትነት የቆዩ ግዙፍ ድርጅቶችን በከፊልና ሙሉ በሙሉ ለግል ባለሀብቶች ለማዘዋወር በጥረት ላይ መሆኗ ከተሰማ ሰነባብቷል። ለመሆኑ ይህ ሂደት ምን ፋይዳና ስጋቶችን ይዟል? ሀብታሙ ስዩም ከመንግስት ተወካይና ባለሙያዎች ጋር ቆይታ አድርጓል። በመንግስትና ህዝብ ንብረትነት የከረሙ የንግድ ተቋማትን ወደ ግል ይዞታ የማዘዋወር ሂደት ለኢትዮጵያ አዲስ ጉዳይ አይደለም። በ1986 ዓ ም የኢትዮጵያ ፕራይቬታይዜሽን ኤጀንሲ በተቋቋመ ማግስት በቀደመው የደርግ ዘመን በመንግስትና ህዝብ ንብረትነት የቆዩ ድርጅቶችን ለባለ ሀብቶች የማዘዋወር ስራዎች ተከናውነዋል። አዲሱ ጉዳይ ባለፉት ሀያ አምስት ዓመታት ኢትዮጵያ ከዝውውሩ መስኮት አረቃቸው የነበሩ ዘርፎችን አሁን ላይ በከፊልና ሙሉ በሙሉ ለማስቸጋገር መወሰኗ ነው። እንደ ዘርፍ ያው ገዢው ፓርቲ ያስቀመጠ አቅጣጫ በርካታ ዘርፎች ናቸው። ኤነርጂ፣ ሎጂስቲክስ፣ ባቡር፣ የኢንዱስትሪ ፓርኮች፣ ቴሌኮም እና ስኳር፣ አየር መንገድ እነዚህም በሀሳብ ደረጃ ወደ ግል በከፊል ወይም በሙሉ ማዞሩ የኢትዮጵያ ፋይናንስ ሚኒስተር ዴኤታ እዮብ ተካልኝ ናቸው። የዚህን ውሳኔ ፋይዳ ወደኋላ ያጋዱናል። ከዚህ በፊት ግን ኢትዮጵያ ለዚህ ውሳኔ የበቃችበትን ምክንያት እንመርምር። ሜን ምክንያቱ ፕራይቬታይዜሽኑ ልክ ከፖለቲካው ለውጥ ጋር ተያይዞ ባለፈው ዓመት በፈረንጆች ማለት ነው ልክ የኢኮኖሚውም ላይ ተመሳሳይ የለም ሊብራል ለቀቄ ማድረግ ለውጥ ተከስቷል። ሜይንሊ የአገሪቱ ዕዳ መጨመር የውጭ ምንዛሪ እጥረት መከሰት እንደዚሁም በመንግስት በጀት ላይ ጫና ማሳደራቸው ባለፈው አስራ አምስት አመት የተከተልነው የልማታዊ መንግስት ፖሊሲ ይሄ ነው ኮንቴክስቱ። አሁን ወደ ፕራይቬታይዜሽን የገፋል። በተለያዩ የሀገርና ዓለም አቀፍ የዜና ተቋማት በምጣኔ ሀብት ጉዳዮች ተንታኝነት የሚታወቁትን በእንግሊዝ ኤድንብራ ዩኒቨርሲቲ የልማታዊ መንግስትና ፋይናንስ ተቋማት ውድድር ዘርፍ የዶክትሬት ተማሪም ናቸው አብዱል መና መሐመድን ነው የሰማ ናቸው። የኢትዮጵያ መንግስት የፋይናንስ ሚኒስተር ደኤታ ዶክተር ኢዮብ ተካልኝ በበኩላቸው የኢትዮጵያ መንግስት በግምገማ የደረሰባቸው ምጣኔ ሀብት ተኮር ችግሮችን ለመቅረፍ ወደዚህ ውሳኔ መግባቱን እንደ አንድ ምክንያትነት ያነሳሉ። ሌላኛው ምክንያት ግን አንዳንድ ተቋማት አሰራራቸውን ከዘመናዊው ዓለም አሰራር ጋር እንዲያስማሙ እድልን ለመፍጠርም ነው። አሰራራቸውን ማስተካከል ያስፈልጋል። ብዙ ዳ ያለባቸው አሉ። የአሰራር ድክመት እና መዝረከረክ የሚታይባቸው ነበሩ። ስለዚህ እነዚህን እንደ ማንኛውም ዓለም አቀፍ ኩባንያ ተወራሪ መሆን እንዲችሉ አሰራራቸውን ማንነቱን ማስተካከል ያስፈልጋል በሚል እንግዲህ ሁለት ሀሳቤ ነው። አንዱ ተቋማቱን ማስተካከል ነው። ከዚህ አንጻርም የመንግስት ልማት ድርጅቶች ኤጀንሲ እንደ ሆልዲንግ ኩባንያ ካምፓኒ አልሆነም፣ ግን ሆልዲንግ ኤጀንሲ ተብሎ የተቋቋማለ ይሄ ኤጀንሲ በትኩረት እነዚህም ተቋማት የማሻሻል እና አለም አቀፍ ተወዳዳሪ እንዲሆን የማድረግ ስራውን ይሰራል። ከዚያው ጋር ተያይዞ ግን ወደ ግል መዞር የሚገባቸው በጥናት እየተለዩ ወደ ግል የሚዞሩበት አቅጣጫ ነበር የተቀመጠው። የኢትዮጵያ የአሁን ውሳኔ ሀገራዊና ዓለም አቀፍ ትኩረትን መሳቧ አልቀርም። እርምጃው አንዳንድ ዘርፎች ከእዝ መንፈስ ወጥተው ተወዳዳሪ አገልግሎት እንዲሰጡ ያደርጋቸዋል በሚል የመሞገሱን ያክል በአፈጻጸሙና ለእርምጃ የተመረጡ ድርጅቶችን ወቅታዊ አቅም በማየት የእርምጃውን ምክንያታዊነት የሚጠራጠሩትም አልጠፉም። የምጣኔ ሀብት ተንታኙ አብዱል መናን መሐመድ የእኒህን ወገኖች መከራከሪያ ያነሳሳሉ። የሚሸጡት ድርጅቶችን ማየት ያስፈልጋል። ያሉበትን ኢንዱስትሪ ማየት ያስፈልጋል። የተወሰኑት መሸጡ አስፈላጊ ሊሆን ይችላል። የተወሰኑት በጣም መሸጡ ለምሳሌ እንደ ኢትዮጵያን ኤርላይንስ ያለው በጣም ተወዳዳሪ የሆነ በዓለም አቀፍ ደረጃ ትልቅ ጥሩ አየር መንገድ ጥሩ ስም ያለው አየር መንገድ ነው። ሌሎችን ድርጅቶችን ስንመጣ እንደ ቴሌ ያለው ደግሞ በጣም ሞኖፖል የሆነ ጥሩ አገልግሎት አይሰጥ፣ በጣም ቻርጅ የሚያደረግ ከስተምሮች የሆነ ተቋም ነው እና እንደዚሁ ፕሮጀክቶች አሉ። የስኳር ፕሮጀክት አለ። የማጠበሪያ ፕሮጀክት አለ። እንደዚሁም ደግሞ የችርቻሮ ውስጥ ላ መንግስት ገብቷል እና በተናጠልና በዝርዝር ማየት ያስፈልጋል። የቱ መሸጥ አለበት የቱ መሸጥ የለበትም በሚለው ጉዳይ ላይ በተናጠል ማጥናት ነው የሚሻለው እንጂ በአጠቃላይ ሆልሴል መሸጡ ተገቢ አይደለም። ዶክተር ኢዮብ ተካልኝ ግን የኢትዮጵያ መንግስት በከፊልና ሙሉ በሙሉ ለግል የሚያዘዋውራቸው ድርጅቶችን በተመለከተ እንደየዘርፉ ተጨባጭ ሁኔታ የሚነሱ ጉዳዮችና ችግሮችን እልባት በሚሰጥ ሁኔታ የማሸጋገር ሂደቱን ለመከወን እየተንቀሳቀሰ እንደሚገኝ ይሟገታሉ። ለግል ንብረትነት በከፊልና ሙሉ በሙሉ እንዲሸጋገሩ የተመረጡ ድርጅቶችን በአንድም ሆነ በሌላ የእንጀራ ቤት ያደረጉ ወገኖች በዚህ ሽግግር ወቅት ነባር ህልውናቸውን እንዳያጡ ስጋቶችን የሚያነሱ አልጠፉም። አብደል መናን መሐመድን በድጋሚ እናምጣቸው። ፕራይቬታይዝ ሲደረግ ለግል ተቋማት ሲሸጡ የመንግስት የልማት ድርጅቶች ብዙ ጊዜ የሚገዙት ሰዎች ራሽናላይዜሽን ወይም ስትራክቸሪንግ ብለው ብዙ ንብረቶችን ወደ መሸጥ፣ ለምሳሌ ትርፍ መሬት ካለው ድርጅቱ ያንን ትርፍ መሬት መሸጥ፣ ንብረቶችን ወደ መሸጥ፣ ሰራተኞችን ወደ መበተንና በጣም ከባድ የሆነ ወጪ ቅነሳ እነዚህ ድርጅቶች ለማስረፍ ነው የሚመጡት። የግል ድርጅቶች ናቸው። ዋና አላማቸው ትርፍ ነው። ሌላ ሞቲቭ የላቸውም። ስለዚህ ትርፍ ያገኙበትን ማንኛውም ዘዴ የአገልግሎት ክፍያ ከመጨመር፣ ኳሊቲ ከመቀነስ፣ እንደዚሁም ሰራተኞችን ከማሰናበትና የነበሩትን ንብረቶች ከመሸጥ አይመለሱም። የፋይናንስ ሚኒስቴር ደኤታ ዶክተር ኢዮብ ተካልኝ ግን ሂደቱ ያለውን የስራና የሙያ መስክ የበለጠ እንዲያሰፋ በሀገሪቱ ከፍተኛ ቁጥር ያላቸውን ወጣቶችን ጨምሮ የበዛው የህብረተሰብ ክፍል ተጨማሪ የስራ እድል እንዲፈጠርለት የማድረግ የቤት ስራውን መንግስት እንዳልዘነጋ ይሟግታሉ። አዎ አዎ በጣም በዝርዝር ከታዩ ጉዳዮች አንዱ ይህኛው ነው። ያ ቅድም ያነሳውል የፖለቲካ አቅጣጫ አቅጣጫ ነው። በሰፊ በግርድፉ ግን ወደየዘርፉ ስትመጣ በእያንዳንዱ ዘርፍ ምን አይነት አካሄድ መከተል አለብን የሚለው ጥናት ሲሰራ አሁን ያነሳቸው ጥያቄዎች እና አሳቢዎች ግን ውስጥ ይገባሉ። ለምሳሌ የስኳር ኮርፖሬሽንን አስራ ሶስት ፕሮጀክቶች አሉት። እነዚህን ፕሮጀክቶች በፕሮጀክት ፕሮጀክት ደረጃ በሙሉ ወይም በከፊል ወደ ግል የማዞሩ ስራ ምን አይነት ተጨማሪ ስራ ሊፈጠር ይችላል፣ አሁን ያሉ ኩባንያዎች እንዴት ሊመሩ ይችላሉ፣ ፕሮጀክት ጅ መስጠት ይሄዳል የሚለውን ዘርዝሮ ያየ ስለሚሆን የሰራተኛውን ስራ ባለቤትነት እና የአካባቢውን ምስል ተጠቃሚነት ከግምት ያስገባ ነው የሚሆነው። ሀብታሙን እናመሰግናለን ወደ ተከታዩ ሀብታሙን እናመሰግናለን ወደ ተከታዩ ዘገባችን እናልፋለን። ኖላዊት ሽመልስ ትባላለች። እንግዳችን የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይም መሪ ወጣቶች መካከል አንዷ ሆናለች። የግብርና ሙያን ለወጣቶች ለማስተዋወቅ በማህበራዊ ድረገጾች ላይ ትጽፋለች። በአሁኑ ሰዓት በሩዋንዳና በኢትዮጵያ እየተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረመው ጋር ቆይታ አድርጋለች። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ ራሷን በማሳደግ የግብርና ግብዓቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት። በልጅነቴ ክረምት ሲመጣ አበባ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም። እንደውም ትላለች ሚገርምሽ በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት። እኔ እና ከአባቴ ጋር ነበርኩ አስታውሳለሁ ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በህልሜም በሆኔም ዘርሻ አማራለሁ ብዬ አስ አላውቅም፣ ፍላጎት ስላልነበር የመጀመሪያ አመት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሬ በጣም እድለኛ ነኝ። እውነትም የምሰራውም የምኖርበትም በደንብ እየተደሰጥኩበት ያለሁበት ትምህርት መስኩ ነው። አግኝቻለሁ አሁን የግብርና ስራውንም እንድትወጪ ያደረገሽ ምንድን ነው? ያው እንግዲህ የስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔን ነኛ ባህላፊነት ሁሉንም ነገሮች እንሰራውና ለሀገራችን አየር ሁኔታ ተስማሚ የሆኑት ዝርያዎችን መምረጥ ከቀድሞ ከግብርና ሚኒስተር ጋር ድሮ ከተመዘገቡ ዝርያዎች ጋር ነጻ ጥሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ ከዛ ገበሬዎች ጋር ደግሞ የማላመድ ስራ ምንሰራለን። እንዲሁም በተጨማሪ ምንሰራለሁኝ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እነሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪው ትተክ ያለሽ ይበቅላል፣ ያፈራል፣ ይሰበሰባል፣ መርት ይሸጣል እያንዳንዱን ለውጡን እያየሹ የምትሄጃቸው ነገሮች ናቸው እና በትክክል የገበሬው ህይወት ሲለወጥ ልጆቻቸውን ትምህርት ቤት መላክ ሲችሉ ኑሯቸው ሲሻሻል፣ ምናምን ልክ ለሀገር ሽራሱ የሆነ ነገር ሻይን እያበረከትኩ ነው ብለሽን ታስቢያለሽ። ለውጦችንም ታያቸዋለሽ እና እነዚህ ነገሮች ትልቅ እርካታ አላቸው ከምንም ነገር በላይ። ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ። አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንዲያውም በዚህ ዙሪያ ጥሴም እዚ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው? እርሻ እንዲ እንዲ አሪፍ ነገር መሆኑን ግንዛቤው አልነበረንም። ራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እ የሚባለው ላይክ እንደዛ እየተባለ ስታድጊ የተከበረ ስራ መሆኑንም የሆኑ ነገር እንዳሉትም እያሰብሽ አታድጊም። እና እሱ እሱ ፓርት ብዙ በተለይ ከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልምዶች ሁሉ ሽር አረጋለሁ ባገኘት አጋጣሚ ሁሉ ይህ መፍጠር የምፈልገው አመለካከት ሰው ላይ ምንድነው እኔ የተደሰትኩበትን እኔ ያተረፍኩበትን ያህል ሰውም ሊያተርፍበት የሚችል የስራ መስክ መሆኑን ሰዎች እንዲረዱ፣ ስልጠናዎችም ሲኖሩ፣ እንደዚህ መስክ ቀኖችም ሲኖሩ፣ ይሄ ምርቶችም ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱም ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች። መጨረሻ ላይ መጨመር የምትፈልጊው ነገር አለ? አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደል ላፈስ ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት አስር እና ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና፣ የሚገዛው ሰው ይጠፋል፣ ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይፈስራሉ። ለነሱ ትንንሽ ገበሬዎች፣ በተለይ እንዲህ አይነት ሊሰራል መሸከም በጣም ከባድ ነው የሚሆነው። በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው። ና አርገስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር፣ ለምሳሌ ቲማቲምን ወደ ድልህ ወደ ካቻፕ ምናምን መቀየር እንደዚህ አይነት ትንንሽም ይሄ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገር የሚሆነዋል። ይህንን ነገር ሰዎች እንዲያስቡበትና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም የምጠቅማለው ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር ፈልጋል። ኖላዊትን እናመሰግናለን። መልሰን ደግሞ በሌላ ጊዜ ዘናት እንመጣለን። ወደ ተከታዩ ዘገባችን ስናልፍ በኢትዮጵያና በኤርትራ የሚገኙ ዘጋቢዎቻችን ከያሉበት አሰናድተው የሚልኩት ዘገባ የሚደመጥበት ሰዓት ነው። የዘጋቢዎች መስኮት፣ ለዛሬ ተራው መቀሌ ነው። የሙልጌታ ጽባህ ነው። የመቀሌ ተመራቂ ተማሪዎች በዩኒቨርሲቲ የነበራቸውን ቆይታና በቀጣይ ያላቸውን እቅድና ተስፋ አነጋግሮ ተከታዩን ዘገባ አሰናድቷል። ከነጎዲያ መቀለ ዩኒቨርሲቲ ከሚያስመርቃቸው ተማሪዎች መካከል ሀና መኮንን አንዷ ናት። ከአዲስ አበባ መጥታ በዩኒቨርሲቲው ሶስት አመታት የተማረችው ሀና ለቀዳሜው የምርቃት ስነ ስርዓት የመመረቂያ ጋውን ከትምህርት ክፍሏ እየወሰደች ነው ያገኘዋት። በመቀለ በቆየችበት ሶስት አመታት ከህብረተሰቡ ይሁን ከተማሪዎች ጋር ብዙ ባህል የተማረችበት ጊዜ እንደነበረ ትገልጻለች። ግቢ የነበረኝ ላይፍ በጣም ደስ ይላል እዚህ የምንማረው ከተለያየ ቦታ ከመጡት ተማሪዎች ጋር ነው። እሱንም ደግሞ ተቻችለን በመከባበር ባህላችንን ሼር በመደራረግ በቃ ደስ በሚል ሁኔታ ነው የተማርኩት ማለት ነው። ሀና በማርኬቲንግ ትምህርት ክፍል ነው በዲግሪ የምትመረቀው። በቀጣይ በሙያዋ ለመስራት እንደምትፈልግ ነው የምትናገረው። የመቀጠር እድልም ካለ ለመቀጠር ካልሆነም ደግሞ መንግስት የብድር ሁኔታ እድል እያመቻቸ ስለሆነ እሱን እድል ተጠቅመን ከጓደኞቼ ጋር ራሳችንንና ሀገራችንን ለመለወጥ አስበናል ማለት ነው። ተስፋ ነው የሚታየኝ። ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለው ጥሩ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷም መለወጥ እንደምትችል ነው እኔ የሚሰማኝ። በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ሶስት ዓመታትን ተምሮ ከነገ ወዲያ ለሚካሄድ የምርቃት መርሃ ግብር እየተዘጋጀ ያገኘውትም ንጉሱ በቃል ይባላል ከአማራ ክልል እንደመጣ ነግሩኛል። የዩኒቨርሲቲ ቆይታው ብዙ ጓደኞች ያፈራበት መሆኑን ነው የሚገልጸው። መቀሌ ዩኒቨርሲቲ በነበረኝ የሶስት ዓመት ቆይታ ጥሩ የሚባል ቆይታ ነበረኝ። ከማህበረሰቡ ከዩኒቨርሲቲው አካልም እንዲሁም ተማሪዎች ከሌሎችም ማለትም ብቻ በዚሁ በትምህርቱ አጋጣሚ ካገኛቸው አካላት ጋር መልካም ቆይታ ነበረኛ የተማሪውን የጋዜጠኝነት ሙያ ተግባራዊ በማድረግ የኢትዮጵያ ሕዝቦች የቆየ ትስስር በሚያጎለብት መልኩ ለመስራት ማቀዱን ይገልጻል። የሕዝቡ የነበሩ ትስስሮች አሉ። አሁን ላይ የሻከሩ በፊት ላይ ተሳስበ ተዋደ ተጋብተ ሁሉ ማለት ነው ከተለያየ የምትኖር የሚኖርበት ሀገር ውስጥ ነው ያለ ነው። እኛ ያንን ለማስቀጠል እኔ በተማርኩበት ምንድን ነው የሚዛ ይቻል አለ። እንደነገርኩ በጣም መጥፎ ነው ማለት የሚኖሩ ፈተና ከባድ ነው። አንዳንዴ አብዛኛው ሚዲያዋ ስታይ አቋም አለው አይደል? አቋሙ እንድታራምድለት እንጂ ህዝቡ ተሳሰረ አልተሳሰረ ተዋደደ አልተዋደደ የሆነ ግድ የማይሰጡ አይነት ነገር አለ፣ በአብዛኛው ስታየው ማለት ነው። እኔ እንደተማርኩበት እውነታ ነው ለህዝቡ የምታደርስ ስለዚህ ማህበረሰቡ የተሻለ እኔ በምሰራበት ሚዲያ የተሻለ ግንኙነት እንዲኖረው የተሻለ ቅርብ እንዲኖረው እሰራለሁ። ሌላኛዋ በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ተመራቂ ተማሪ ማህሌት ግርማ ከኦሮሚያ ክልል ነው የመጣችው። ዩኒቨርሲቲው ራስህን መቻል እየተማርኩበት ነው ትላለች። በዩኒቨርስቲ ቆይታችን አንድ ተማሪ ሊገጥመውን የሚችለውን ቻሌንጅም እንዲሁም ደግሞ በዛ በቻሌንጅ ውስጥ መማር ያለብኝን ነገር በግሌ ተምሬያለሁ ብዬ አስባለሁ። ከቤተሰብ ርቀህ ራሱ የሆነ ያህል ስትመጣ የለመድከውን ብቹ ኤሪያ ላይ ቀስት መጣ። በራሱ ብዙ ቻሌንጆች አሉት እና ከዛም በተጨማሪ ከብዙ ማህበረሰብ ጋር መኖር በራሱ ያለመድነው ነገር ስለሆነ ያንን እንዴት አድርገን መኖር እንዳለብን ህይወት በቀጣይ ስምል ላስተምር እንደምችል ብዙ ትምህርት ሰጥቶኛል ብዬ አስባለሁ። ና ከማህበረሰቡ ጋር ስንመለከት ደግሞ መቀሌ በጣም ደስ የምትል የምትወደድ፣ ህዝቡም ሰው ተቀባይ ነው። ደስ የሚል ግንኙነት ነበረ። ከሰላሙም አንጻር በጣም ደስ የሚል ጥበቃ ስለነበረ ይህን ሶስት ዓመት ሙሉ ያን ያህል የተጋነነ ለህይወት ር ለሆነ ነገር የሚያሰጋ ስጋት ሳይገጥመን እስካሁን ደርሰናል። እሷም በቀጣይ በምትሰራበት መገናኛ ብዙሀን ህዝብና ሀገር የሚጠቅም ስራ ለመስራት መዘጋጀቷን ትገልጻለች። ከጋዜጠነት ኤቲክስ አንዱ ጉዳትን መቀነስ የሚባሉ ነገሮችና አሁን ላይ የምናያቸው ነገሮች ሚዲያውም ያለውን ነገር ከማዳፈን የህዝቡን ጩኸት ወይም ረብሻውን ከማቀዛቀዝ ይልቅ ያንን ነገር የማራገብና ህዝቡን ሞር ስሜታዊ እንዲሆንና እንትን የሚያደርግ ነገሮች አሉ። እኔ ግን ጉዳትን ለመቀነስ አንድን ነገር በታማኝነት ትክክለኛውን ኢንፎርሜሽን በማቀበል ግን ጉዳት የሚያመጡት ነገሮች ደግሞ በመቀነስ ሰው ወደ ስሜታዊነት እንዳይገፋፋ ይባስ ጸብ አስጫሪ የሆኑ ሀሳቦችን ሚዲያው ከመቆስቆስ ይልቅ ያንን ቢተው እኔም በግሌ ያንን ለማድረግ ነው ማስበው የምሰራው ስራ ከምንም ነገር ነፃ ሆኜ ትክክለኛ የሆነውን ነገር ለህዝብ መቆም እንፈልጋለሁ ና ስናየው የሀገራችን ሁኔታ ተስፋ ያለው አይመስልም። ሰው እርስ በርስ ይጋጫል፣ ወንድምህቱን ምናምን ግን ብዙ ባሳለፍናቸው አመታቶች ባሳለፍናቸው መንግስታቶችን ብንመለከት የመጀመሪያ አይደለም ለኢትዮጵያያን እንደዚ ነት ቻሌንጅ ምናልባት አሁን ላይ ዲሞክራሲ ወሬ የሆነ ነገር አለበት በምንልበት ይሄ ነገር መከሰቱ ትንሽ ሊያስደነግ ችልም ቢችልም፣ ያን ሁሉ አልፈናል። ብዙ አይነት ስርዓቶችን አልፈን ዛሬ ደርሰናል። ስለዚህ ያን የረዳን ፈጣሪ ከኛም ጋር ነው ብዬ አስባለሁ እና አሁን ያለውን ነገር የእኛም ድርሻ ተካቶበት ከፈጣሪ እርዳታ ጋር እንደገና ወደ ሰላም ወደ አንድነት እንደምንልመለስ ተስፋለን። መቀሌ ዩኒቨርሲቲ ቅዳሜ ሐምሌ 13 2011 ዓመተ ምህረት ለ27ኛ ጊዜ ተማሪዎቹን ያስመርቃል። ለአሜሪካ ድምጽ ሙልጌታ ጽብሐ መቀለም ጌታንና እንግዶቹን እናመሰግናለን። ቀጣዩ ዘገባችን ደግሞ ስፖርት ነው። ኢትዮጵያውያን የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በአስራ አራተኛው የምስራቅና የመካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው። ሀብታሙ ስዩም ዛሬ በስፖርት ወጉ ይህንን ድል ካጎናጸፉት የቡድኑ አባላት መካከል ከአንዱ ጋር ቆይታ አድርጓል። ይህ ኢትዮጵያውያን የስፖርት አፍቃሪዎች በደስታ ከሚያነሳሷቸው አፍታዎች መካከል አንዱ ነው። እንደ ኢሮፓያን አቆጣጠር በ1987 ዓ.ም በ14ኛው የምስራቅና መካከለኛው አፍሪካ የእግር ኳስ ጨዋታ ኢትዮጵያ የዋንጫ ባለቤት ሆነች፣ ዚምባብዌን በፍጹም ቅጣት ምት በዕለቱ ብረታው። የኢትዮጵያ ቡድን ውስጥ ከነበሩት መካከል ጆሮችን ውስጥ ዛሬም ድረስ የሚያቃጭሉ ስሞች አሉ። ግብ ጠባቂው ተካበ ነበር፣ አማኔ ለትራት፣ አዱኛ በቀለ፣ ብርሃኑ ቃኛቸው፣ ደምሴ ሰለሞን፣ ዮሐንስ ይህ ከፊት ለፊቴ የተቀመጠው። ሽበት ጣል ጣል ያደረገበት የስፖርተኛ ቁመነው ዛሬም ያልተለየው ጎልማሳ ማሳ የዚያ ባለታሪክ ቡድን አባል ነበር። ለጌቱ ከበደ ያ ውድድር ያተመው ትዝታ በቀላሉ የሚፋቅ አይደለም። ያ ሌሊት ሰዓትን ላፊ ተነስቶ በደርግ የመጨረሻው ዓመታት ነበረ። ሰዓት ላፊ ተነስቶ 17 ዓመት ሙሉ ሰው ላይ የሞተበት ውድድር ነበር። መቆጣጠራቸው ፕሬዚዳንቱ፣ ጠባቂዎች ጥለውት ወጥተው እስከ መጨፈር የተደረሰበትና በፕሬዚዳንቱ ግራና ቀኝ እንኳን ሲያይ ጠባቂዎቹ አጠገቡ እንዳሌሉ ያን ያህል ሕዝቡ ፕሬዚዳንቱ ላይ ጥላቻ ቢኖረውም ትኩረት ያደረገው ውጤቱ ላይ ስለነበር ሙዚቀኛው፣ ወታደሩ በሙሉ በደስታ ነበር ይገልጽ የነበረው ኢትዮጵያ በ1962 የአውሮፓውያን አቆጣጠር ሶስተኛውን የአፍሪካ ዋንጫ ከሳመች በኋላ ትልቅ ስም ያለው ቀጠናዊ ውድድር ለማሸነፍ 25 ዓመታትን ጠብቃለች። ይህንን የማሸነፍ ጥም በቆረጠው ቡድን ውስጥ ለነበረው ጌቱ ከበደ ያድል ከስፖርት የሚሻገር መልእክት እንደነበረው የተረዳው ከጨዋታው ማብቂያ በኋላ ነው። ፕሬዚዳንቱ ውድድሩ እንዳለቀ፣ በማግስቱ ሰኞ ቀን ወደ ዚምባብዌ ሄዱ ነበር አፍሪካ ሆቴል ውስጥ ተቀምጠን እሳቸው እስከሚመጡ ቤተ መንግስት ተጋብዘን የመጨረሻው ቀን አግኝተውን ቤተ መንግስት ሰብስበውን የነገሩን እናንተ ለእኛ ለኢትዮጵያ ሕዝብ ትልቅ ነገር ያስመሰከራችሁልን ቢኖር የኢትዮጵያ ሕዝብ የበዘር ክፍፍል የሌለበት ኢትዮጵያ አንድ እንደሆነች በዚህ እግር ኳስ ጨዋታ እና ኢትዮጵያ በዘር እንደማትከፋፈል ስላረጋገጣችሁልን መቶ ሺህ ሚዝ ስቴዲዮም ሰራለሁ ብሎ አሁን የተጀመረው አዲስ አበባ ውስጥ ያለ ስታዲየም እሳቸው በተናገሩት። ወርቃማውን ድል ያስመዘገበው ቡድን አባላት በተካኑበት የስፖርት ተሰጥኦ ሀገራቸውን ለማገልገል የሚያበቃ ሁኔታ ግን በወቅቱ አልነበረም። ከቡድኑ አባላት መካከል ገሚሱ ለስፖርት ከተላኩበት ወደ ሀገራቸው ላለመመለስ መወሰናቸው ዛሬ ነዋሪነቱን አትላንታ ከተማ ላይ ያደረገው ጌቱ ከበደ ያስረዳል። በአመቱ መሰለኝ ወጣን፣ የጠፋ ነው። ከግብፅ ጋር ነበር ጨዋታ። ያው እንግዲህ ላይ የህይወት ጉዳይ አለ። እኔ አሁን በራሴ ሳስበው የዛኔ የፖለቲካ ችግር ነበረብኝ ብያል፣ አስብም ብዙም እንትን ስለማይለይ ማለት ነው ስለማይወክለኝ ይሆናል ወይ፣ ኳስ ተጫዋች ስለሆንኩ በሰው ስለምታወቅ፣ ብዙም ሰዎች ስለሚያቁኝ፣ ጫናም ስለማይበዛብኝ ሊሆን ይችላል። እኔ በእኔ ግሩፕ የጠፉት ተካበ፣ እኔ፣ ሰለሞን፣ ዮሐንስ፣ ቸርኬ፣ በቀለ ብርሃም። ሀገራችንን እኛ እንጎዳለን ብለን አስበን አናውቅም። የኑሮ ጉዳይ ስለሚያስቸግረን ነው። ኳስ መጫወት ቢበዛ 15 ዓመት ነው። ከዛስ በኋላ እኔ ሲጫወት የሚከፈለኝ 75 ብር። 30 ዓመታት አለፉ። የምስራቅና መካከለኛው አፍሪካ ዋንጫ ገደል ግን መወሳቱ ቀጥሏል። ጌቱ የእነሱ ዘመን ድል የአፍሪካን ዋንጫ ካሸነፉት የነ መንግስቱ ወርቁ ዘመን ድል ጋር እያነጻጸረ ሳይጋንን እንዳልቀረ በጨዋታ ደንብ ይሞግተኛል። እሱ ይህን ይበል እንጂ የዚያን ውድድር ተጽዕኖ ፈጣሪነት መናቅ አይቻልም። ሌላው ቀርቱ ጨዋታውን ያስተላልፈው ጋዜጠኛ ደምሴ ዳምጤ ድምፅ እንኳ ዛሬም በራዲዮ ጣቢያዎች ሞገድ ላይ ለማነቃቂያነት ይደመጣል። አንዳንድ የስፖርቱ ሰፈር አስተያየት ሰጪዎች እንደውም በ14ተኛው የምስራቅና መካከለኛው አፍሪቃ ዋንጫ ላይ የተሳተፈው ቡድን አባላት በዚህ ዘመን ያለውን የኢትዮጵያ እግር ኳስ አቅም ለማጠናከር የተቻላቸውን የሚያበረክቱበትን ቀን እንደሚናፍቁ ይናገራሉ። ጌቱ ግን ከዚህ ሁሉ በፊት ቅንነቱ መቅደም አለበት ይላል። በሩንም የሚከፍትልህ ሰው መኖር አለበት። በር ዘግቶ ና ቢልህ፣ ና እኛም ጋ አሰልጥን ተጫዋት እርዳን ምናምን ቢልህ ውሸት ይሆናል። ባሶ እኛ ሀገር ውስጥ መጀመሪያ ቀናነት መኖር አለ። ኢትዮጵያ ብሔራዊ ቡድን ብዙዎቹ እዚህ 64 ፐርሰንቱ እዚህ ነው የሚኖረው ሀገራቸውን እየገቡ በተለያየ በተለያየ እግር ኳስ በተለያየ አካባቢ ፉትቦልን ብናሳድግና በዘመናችን ጥሩ ነገር ብናይ ደስ ይለኛል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን እናንግዳው እናመሰግናለን። የመጨረሻው ዝግጅታችን የሙዚቃ ምርጫ ነው። ራሄል ጌቱ ለጋቢና አድማጮች ምርጫ አላት። ጥሎብኝ እሱ ሮድቅ ያለው ካልበቃ ጥሎብኝ በቤት ከረመ ለምን ወዳችው እንዳትሉኝ ደርሶበት እስኪፈደኝ ጥሎብኝ ጥሎብኝ። ሰላም እንዴት ናችሁ? ድምጻዊት ናይል ጌቱ እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎብኝን ልጋብዣችኋለሁ። ለሳምንቱ የካቢና ዝግጅቶች የመረጥናቸውን ዘገባዎች አስደምጠናችኋል። ለዛሬ ጊዜው በማብቃቱ እዚህ ላይ ፕሮግራማችን እንቋጨው። ሰላም፣ በደህና አደሩ። አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ከእኛ ጋር በሰኞ ምሽት መደበኛ ፕሮግራማችን እንገናኝ። ከራሄል ጌቱ ጋር ጥቂት ቆይታ አድርጉ።